የአሜሪካ ድምፅ ነው የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ጥቅምት 12 2017 ዓ ም ስርጭታችን ጀምረ ትናንት በአዲስ አበባ ከተማ መርካቶ ውስጥ በደረሰው የእሳት አደጋ በሰውና በንብረት ላይ ጉዳት መድረሱን የከተማዋ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቃል። ሰው ላይ እንግዲህ እሳቱን ለማጥፋት ንብረት ለማውጣት ጥረት ሲያደርጉ የነበሩ አንዳንድ ግለሰቦች አምስት የሰዓት አደጋ ሰራተኛ በሚሆኑት ላይ ቀላል ቀላልና መካከለኛ ጉዳት አጋጥሟል። የተወሰኑት በዛው በኛ አምቡላንስ ውስጥ ሕክምና ተደርጎላቸው እዛው ወደ ቤታቸው ወይም እዛው አካባቢ የቀሩ ናቸው። ቀሪዎቹ ወደ ጤና ጣቢያ እና ወደ ሆስፒታል የወሰድ ናቸው። የኮሚሽኑን ቃል አቀባይ አቶ ንጋቱ ማሙኑ ቀደም ብለን የሰማናቸው ሙሉ ዘገባ በምሽቱ ይደመጣል። እኒህና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። እንደምንላችኋል፣ እንደምናምሽታችኋል። አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። የምሽቱ ዋና አዘጋጃችን ጽዮን ግርማ ናት። በቴክኒኩ አብሮኝ የሚያመሻው ንጉሥ ታምሬ ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። አሉላ ከበደ ይጠብቃችኋል። ጤና ስጥልኝ። እንደምናመሻችሁ ከምሽቱ ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የኢትዮጵያ ብሔራዊ ምርጫ ቦርድ አስራ አንድ ፓርቲዎችን በጊዜያዊነት አገደ። ብሊንከን በጋዛና በሊባኖስ ላለው ግጭት እልባት ፍለጋ ዛሬ ወደ እስራኤል ዘልቀዋል። ፑቲን የምዕራባውያንን ተጽዕኖ ለመቋቋም የታለመውን የብሪክስ አባል አገራት ጉባኤ ማስተናገድ ጀመሩ። ኤፍቢአይ ከዩናይት ስቴትስ የመረጃ ተቋማት ሾልኮ የወጡትን ጥብቅ መረጃዎች ጉዳይ እየመረመርኩ ነው አለ፣ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። የኢትዮጵያ ብሔራዊ ምርጫ ቦርድ አስራ አንድ ፓርቲዎችን በጊዜያዊነት ማገዱን አስታወቀ። ብሔራዊ ምርጫ ቦርድ በጠቅላላ ጉባኤ በኦዲትና ከሴት አባላት ድጋፍ ጋር የሚሰጥ የገንዘብ ድጎማ ጋር በተያያዘ 11 የፖለቲካ ፓርቲዎችን በጊዜያዊነት ማገዱን በትላንትናው ዕለት በጻፈውና በፌስቡክ ገጹ ላይ ይፋ ባደረገው ደብዳቤ አስታውቋል። እግዱን አስመልክቶ ለኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት በጻፈው በዚሁ ደብዳቤ ቦርዱ የተለየ ውሳኔ እስከሚሰጥ ድረስ ፓርቲዎቹ ከማንኛውም ሕጋዊ እንቅስቃሴ ታቅበው እንዲቆዩ ሲል ትዕዛዝ አስተላልፏል። በመሆኑም የተዘረዘሩት ፓርቲዎች የተጣለባቸው የእግድ ውሳኔ እስከሚነሳ ድረስ በማናቸውም የጋራ ምክር ቤቱ የሚያዘጋጃቸው ጉባኤዎች ላይ ሊገኙ፣ ሊመረጡ፣ ሊመርጡ ወይም በተለያዩ ኮሚቴዎች ውስጥ ሊያገለግሉ እንደማይችሉ ቦርዱ ጨምሮ ገልጠዋል። እስካሁን በፓርቲዎቹ በኩል የወጣ መግለጫም ሆነ የተሰጠ አስተያየት የለም። ብሊንከን በጋዛና በሊባኖስ ላለው ግጭት እልባት ፍለጋ ዛሬ እስራኤል ናቸው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተቀዛቀዘውን የተኩስ አቁም ስምምነት ጉዳይ አስመልክቶ የሚደረግ ንግግር ለማነቃቃት የተጠናከረ የሰብአዊ እርዳታ ወደ ጋዛ እንዲገባ ለማድረግና ብሎም በሊባኖስና በእስራኤል እንዲሁም በሄዝቦላ መካከል እየተካሄደ ያለውን ጦርነት ለማርገብ በታለሙ ውጥኖች ዙሪያ ለመነጋገር ዛሬ ከእስራኤል መሪዎች ጋር ይገናኛሉ። ብሊንከን የመስከረም ሃያ ስድስቱን የሐማስ ጥቃት ተከትሎ ጋዛ ውስጥ ግጭት ከተቀሰቀሰ ወዲህ አስራ አንደኛቸው በሆነው የመካከለኛው ምስራቅ ጉዟቸው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትራቸው ዮዋቭ ጋላንት ጋር ተገናኝተውም ንግግር ይዘዋል ከተባሉት ንግግሮች ጥቂት ሰዓታት አስቀድሞ ሂዝቦላ በቴል አቪቭና ሀይፋ አቅራቢያ በሚገኙ የእስራኤል ጦር ሰፈሮች ላይ ሮኬቶች መተኮሱ ሲገልጽ እስራኤል በበኩሏ ከሊባኖስ በኩል የተተኮሱትን ተወንጫፊዎች ማምከኗን አስታውቃለች። ይህ በእንዲህ እንዳለ በዛሬው ዕለት ቤይሩት ውስጥ ከሚገኘው ዋና የመንግስት ሆስፒታል አቅራቢያ እስራኤል በሰነዘረችው ጥቃት አስራ ሶስት ሰዎች ሲገደሉ ሌሎች ሀምሳ ሰባት መቁሰላቸውን የሊባኖስ ጤና ጥበቃ ሚኒስቴር አስታውቀዋል። በአንጻሩ የእስራኤል ጦር የቡድኑን የባህር ኃይል ማዕከላዊ ጣቢያ ጨምሮ ቤሩት ውስጥ በርካታ የዝቦላ ኢላማዎችን መምታቱን ይፋ አድርጓል። ፑቲን የምዕራባውያንን ተጽዕኖ ለመቋቋም የታለመውን የብሪክስ አባል አገራት ጉባኤ ጀመሩ። የቻይናው ሺ ጂንፒንግ፣ የህንዱ ናንድራ ሞዲ ና ሌሎች የዓለም መሪዎች በቡድኑ ጉባኤ ለመሳተፍ ዛሬ ማክሰኞ ከሩሲያዋ የካዛን ከተማ ገብተዋል። በርካታ በመልማት ላይ ያሉ አገሮች በአባልነት የሚገኙበት ብሪክስ በሩሲያ የሚያካሄደውን ይህን ጉባኤ ክሬምሊን በዓለሙ መድረክ የምዕራባውያኑን ተጽዕኖ ለመቋቋም በያዘው ጥረት እንደሚያግዘው ተስፋ ጥሎበታል። ለሶስት ቀናት የሚዘልቀው ጉባኤ የሩሲያው ፕሬዚዳንት ቭላዲሚር ፑቲን በዩክሬን በፈጸሙት ወረራ ሳቢያ ሞስኮን ለማግለል ዩናይትድ ስቴትስ መሩ ዓለም አቀፉ ጥምረት ተስፋ ያደረገውን ጥረት ያህል አልሰምረለትም። ለዚህም በጠንካራ ማሳያነት ይጠቀሙበታል ተብሎ ታምኗል። የክሬምሊን የውጭ ጉዳይ አማካሪ ዩሪ ኡሻኮቭ በሰጡት አስተያየት ሰላሳ ስድስት ሀገራት የሚሳተፉበትን ከሀያ በላይ የሚሆኑትም በመሪዎቻቸው የሚወከሉበትን ይህን ጉባኤ ሩሲያ ውስጥ ከተካሄዱ የውጭ ጉዳይ ፖሊሲዎች ላይ ያተኮሩ መድረኮች ሁሉ ግዙፉ ነው ብለውታል ሲመሰረት ብራዚልን፣ ሩሲያን ህንድን፣ ቻይናንና ደቡብ አፍሪቃን ያቀፈው ህብረት ኢራንን፣ ግብፅን፣ ኢትዮጵያንና የተባበሩት አረብ ኤሚሬትስን እንዲሁም ሳዑዲ አረቢያን ጨምሮ በፍጥነት ወደ ገዘፈ ቡድንነት መሸጋገሩ ይታወሳል። ቱርክ፣ አዘርባይጃንና ማሌዥያም በተመሳሳይ አባል ለመሆን በይፋ ሲያመለክቱ፣ ሌሎች ጥቂት ሀገሮችም ቡድኑን ለመቀላቀል ያላቸውን ፍላጎት አሳይተዋል ተብሏል። ታዛቢዎች ጉባኤውን ሩሲያ ከምዕራቡ ዓለም ጋር ያላትን ግንኙነት ይበልጥ እየተባባሰ በመጣበት በአሁኑ ወቅት የደቡቡ ዓለም ከተባሉት አገራት ያላቸውን ድጋፍ ለማሳየት ክሬምሊን የያዘውን ጥረትና ምጣኔ ሀብታዊ ግንኙነታቸውን ለማስፋት እንደሚረዳ አድርገው ይመለከቱታል ተብለ አለ። ከዋናው በጉባኤው ትይዩ። ሀያ ከሚሆነው አገራት መሪዎች ጋር የሁለትዮሽ ንግግር እንደሚያደርጉ የተገለጸው ፑቲን እስካሁን ከህንዱ መሪ ሞዲና ከደቡብ አፍሪቃው ፕሬዚዳንት ሲሪል ራማፎዛ ጋር ተገናኝተው ተነጋግረዋል። ዝግጅት ብሎም ከቻይናው ሺ ጋር ይነጋገራሉ። ፑቲን ከነገ በስቲያ ሐሙስ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጋር ተገናኝተው ይነጋገራሉ። ጉቴሬሽ ሩሲያ በዩክሬን እያካሄደች ያለችውን ጦርነት በተደጋጋሚ ምትችታቸው ይታወቃል። የመንግስታቱ ድርጅት ዋና ጸሐፊ ባለፉት ሁለት አመታት ውስጥ ሩሲያን ሲጎበኙ ያሁኑ የመጀመሪያቸው መሆኑ ነው። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን ያለም ዜና ነው። ኡጋንዳ ወታደራዊ የኡጋንዳ ወታደራዊ ፍርድ ቤት አስራ ስድስት ተቃዋሚዎችን በሀገር ክህደት ወነጀለ። የኡጋንዳ ወታደራዊ ፍርድ ቤት በትላንትናው ዕለት በህገ ወጥ መንገድ ፈንጂ ይዘው በመገኘት እንዲሁም የሀገር ክህደት በመፈጸም ባላቸው አስራ ስድስት ተቃዋሚ ፓርቲ አባላት ላይ የጥፋተኝነት ብይን ማሳለፉን አንድ የተከሳሾች ተከላካይ ጠበቃ አስታወቁ። የችሎቱን ውሳኔም አጠያያቂ ብለውታል። አቃቤ ሕግ አስራ ስድስቱን የተቃዋሚ ብሔራዊ አንድነት መድረክ ፓርቲ አባላትና አሁንም ድረስ አልተያዙም ያላቸው ሌሎች ግለሰቦች እንደ አውሮፓውያን ህዝብን አቆጣጠር በህዳር 2020ና በግንቦት 2021 መካከል ባለው ጊዜ በሀገሪቱ ምርጫ እየተካሄደ በነበረበት ወቅት የተባሉትን ወንጀሎች ፈጽመዋል ሲል ነው የከሰሳቸው። ሻሚ ማሌንዴ የተባሉ የተከሳሾች ተከላካይ ጠበቃ በበኩላቸው ላጃንስ ፍራንስ ፕሬስ የዜና ወኪል እንደተናገሩት ከአሁን ቀደም ወንጀሉን አልፈጸምንም ሲሉ ክሱን ያስተባበሉት ተከሳሾች አሁን ጥፋተኝነታቸውን አምነዋል የተባለበት ሁኔታ አጠያያቂ ነው ብለውታል። ባቢ ዋይን በሚል የመድረክ ስም የሚታወቅ ቀድሞ ድምፃዊ የነበረ ትክክለኛ ስሙ ሮበርት ኩያንጋላኒ የተባለ ተቃዋሚ አባል ቡድኑ ጥፋተኝነቱን አምነው ፕሬዚዳንት ይቅርታ እንዲጠይቅ መገደዱን ተናግረዋል። 16ቱ ተከሳሾች አራት ዓመታት በስር ላይ የቆዩ ሲሆን ነገረቡ ችሎቱ ዘንድ ይቀርባሉ። ጋዜጠኞች ስነ ሥርዓቱን እንዳይከታተሉም ታግደዋል። ምስራቅ አፍሪካዊቱ ኡጋንዳ እንደ አውሮፓያን የዘምን አቆጣጠር ከ986 አንስቶ በዩሪ ሚሴቪኒ ስትመራ መቆየቷም ይታወቃል። ክብራትና ክብራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ ዚ ላይ ያበቃ። መልካም ምሽት አሜሪካ አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ዛሬ ምሽት የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አለያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። ለ022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አበይ ርዕስ ጉዳይ እንሻገር። በትናንትናው ዕለት በአዲስ አበባ ግዙፉ የመገናኛ ስፍራ መርካቶ ውስጥ በደረሰው የእሳት አደጋ በሰውና በንብረት ላይ ጉዳት መድረሱን የከተማዋ የእሳትና አደጋ ስጋት ሥራ አመራር ኮሚሽን አስታወቀ። ሸማተራ በሚባለው አካባቢ የደረሰውን የእሳት አደጋ ለማጥፋት ስድስት ሰዓታት መፍጀቱን የኮሚሽኑ ቃል አቀባይ አቶ ንጋቱ ማሞ ለቪኦኤ ገልጸዋል። ከአደጋው ጋር በተያያዘ በሰባት ሰዎች ላይ ቀላል እና በሁለት ሰዎች ላይ ደግሞ ከባድ ጉዳት መድረሱን የአዲስ አበባ ፖሊስ አስታውቋል። ገብረ ሚካኤል ገብረ መድን ቀጣዩ ልኮልናል። ትላንት ጥቅምት 11 2017 ዓ ም አዲስ አበባ መርካቶ ሸማተራ በሚባለው አካባቢ ባጋጠመው የእሳት አደጋ በሰውና በንብረት ላይ ጉዳት መድረሱን የከተማዋ እሳትና አደጋ ስጋት አመራር ኮሚሽን አስታውቀዋል የኮሚሽኑ ቃል አቀባይ አቶ ንጋቱ ማሞ ዛሬ ጥቅምት 12 2017 ዓ ም ለአሜሪካ ድምፅ በሰጡት ቃለመጠይቅ በአደጋው ጉዳት መድረሱን አረጋግጠው መጠኑ ምን ያህል እንደሆነም እየተጣራ መሆኑን ተናግረዋል። ንብረት ላይ የደረሰው ጉዳት ወደ ገንዘብ ተቀይሮ፣ በኢኮኖሚው ላይ የደረሰው ጉዳት አሁን ከፖሊስ ጋር መረጃ እያሰባሰብን ነው። ያው እንግዲህ ምሽትም ለሊትም ስለነበረ ባለንብረቶችን ማግኘት ያስፈልጋል። በግምት ከሚሆን የእነሱን ሀሳብ መውሰድ አስፈላጊ ነው። ሌላ በሰው ላይ እንግዲህ እሳቱን ለማጥፋት ንብረት ለማውጣት ጥረት ሲያደርጉ የነበሩ አንዳንድ ግለሰቦች አምስት የእሳት አደጋ ሰራተኛ በሚሆኑት ላይ ቀላልና መካከለኛ ጉዳት አጋጥሟል። የተወሰኑት በዛው በኛው አምቡላንስ ውስጥ ሕክምና ተደርጎላቸው በዛው ወደ ቤታቸው ወይም እዛው አካባቢ የቀሩ ናቸው። ቀሪዎቹ ወደ ጤና ጣቢያ ና ወደ ሆስፒታል የወሰድናቸዋል። እንግዲህ ቁጥራቸው አሁን ለጊዜው እሱም መረጃ እያት እየተሰባሰበ ነው። አሁንም የደረሰው ጉዳት የተወሰኑ መሬት ላይ ያሉ የንግድ ሱቆች እና ሕንጻውን በከፊል ከማግኘቱ በስተቀር ከዚህ የከፋ ሙሉ መርካቶን አካባቢ ሊያዳርስ የሚችል እሳት ነበር የነበረው። የእሳቱ ሳይዝ እንግዲህ አይተዋል ብዬ አስባለሁ። የአዲስ አበባ ፖሊስ በበኩሉ ዛሬ ባወጣው መግለጫ ከአደጋው ጋር በተያያዘ በሰባት ሰዎች ላይ ቀላል በሁለት ሰዎች ላይ ደግሞ ከባድ ጉዳት መድረሱን አስታውቀዋል። በእሳት አደጋው የሞተ ሰው እንደሌለ የተናገሩት ቃል አቀባዩ አቶ ንጋቱ ማሞ የአደጋው መንስኤ ምን እንደሆነ ፖሊስ በማጣራት ላይ መሆኑን አመልክተዋል። እሳቱ በአካባቢው በፍጥነት በመዛመቱ ጉዳቱን ጨምሮታል ያሉት አቶ ንጋቱ አደጋውን ለመቆጣጠር ስድስት ሰዓታት የፈጀ ጥረት መደረጉን ተናግረዋል። በአካባቢው የነበሩት ሁኔታዎች የእሳት ማጥፋት ሥራውን አስቸጋሪ እንዳደረጉትም ገልጸዋል። ቦታው ቀደም ሲልም በከተማ ደረጃ ለአደጋ ተጋላጭ ተብለው ከተለዩ የንግድ አካባቢዎች አንዱ ነው። ቤቶቹ የተሰሩበት ማቴሪያል ቆርቆሮ በቆርቆሮ እና በጣም የተጠጋጉ እሱም ብቻ አይደለም፣ ውስጥ ግብይት የሚካሄድባቸው እንደዚሁም ደግሞ አልፎ አልፎ መጋዘኖችም አሉ። ፈጣን ተቀጣጣይ መሆናቸው እሱም ብቻ አይደለም፣ የአደጋ ጊዜ ተሽከርካሪዎቻችንን እንደ ልብ የሚያስገባም አልነበረም። ሌላኛው ደግሞ እሳቱም ከተስፋፋ በኋላ ነው ጥሪው ለእኛ የመጣው። እንግዲህ እነዚህ ሁሉ ተደማምረው በፍጥነት ለመቆጣጠር ያልተቻለበት ሂደት አለ። እንግዲህ እኛ ከአቅማችን ተጨማሪ የሚያግዘን እንደሚያስፈልግ ጥሪ አቅርበን እንግዲህ በርካታ አካላት ተሳትፈዋል። የእሳት ማጥፋት ስራው ከአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አቅም በላይ ሆኖ እንደነበር አቶ ንጋቱ ማሞ ጠቅሰው ተቋሙ የሌሎችን ድጋፍ በመጠየቁ በተለያዩ አካላት ትብብር በቁጥጥር ስር መዋሉን አስታውቀዋል። የአዲስ አበባ ፖሊስ የእሳት አደጋውን መንስኤ ለማጣራት ከፌዴራል ፖሊስ ጋር በመተባበር የምርመራ ሥራ መጀመሩን ገልጿል። አደጋውን እንደ ምቹ አጋጣሚ በመጠቀም የስርቆት ወንጀል የፈጸሙ 33 ተጠርጣሪዎችን ይዞ እየመረመረ እንደሆነም አመልክቷል። የአሜሪካ ድምፅ ወደ አካባቢው ተንቀሳቅሶ ሁኔታውን ለመመልከትና ጉዳት የደረሰባቸውን ሰዎች ለማነጋገር ያደረገው ጥረት አልተሳካም። ከሰሞኑ የሚመለከታቸውን ኃላፊዎች በማስፈቀድና በአካባቢው ያሉ ተጎጂዎችን በማነጋገር ሰፋ ባለ ዘገባ እንመለሳለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ስርጭታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ያቀረበችውን ጥያቄ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ እንዲያጸድቀው የሀገሪቱ ፕሬዚደንት ታዬ አጽቀስላሴ በአዲስ አበባ በተካሄደው የካፍ አርባ ስድስተኛ ጠቅላላ ጉባኤ ላይ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያንን በእግር ኳስ አንድ የማድረግ ፍላጎት እንዳላቸው የተናገሩት የካፍ ፕሬዚደንት ፓትሪስ ሞትሴፔ የኢትዮጵያ ጥያቄ በካፍ አሰራር መሰረት ታይቶ ምላሽ እንደሚሰጠው ተናግረዋል። የ2029 የአፍሪካ ዋንጫን ለማዘጋጀት 13 ሀገራት መጠየቃቸውም ተሰምተዋል። ኬኔዲ አባተ ቀጣዩን ዘገባ ልከዋል። አርባ ስድስተኛው የአፍሪካ እግር ኳስ ኮንፌዴሬሽን በምህጻሩ ካፍ ጠቅላላ ጉባኤ ዛሬ ጥቅምት 12 ቀን 2017 ዓ.ም በአዲስ አበባ ስካይላይት ሆቴል ተካሂዷል። በጉባኤው መክፈቻ ላይ ንግግር ያደረጉት የኢትዮጵያው ፕሬዝደንት ታዬ አጽቀ ሥላሴ የ2029 የአፍሪካ ዋንጫን ለማስተናገድ ኢትዮጵያ ያቀረበችው ጥያቄ ተቀባይነት እንዲያገኝ ለካፍ ጥሪ አቅርበዋል። ኢትዮጵያ በአውሮፓውያኑ 2029 ውድድሩን ለማዘጋጀት ጥያቄ ማቅረቧንና ለዚህም ስኬታማነት የቀድሞዎቹን ናይጄሪያውያን ኮከቦች ንዋንኩካኑና ዳንኤል አሞካቺን በአምባሳደርነት መሰየሟን ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሰኔ 23 መናገራቸው ይታወሳል። ኢትዮጵያ ካፍን ከመመስረት ጀምሮ በአፍሪካ እግር ኳስ ታሪክ ከፍተኛ ሚና እንዳላት እንዲሁም ሕዝቦቿ ከፍተኛ የእግር ኳስ አፍቃሪያን መሆናቸውን የተናገሩት ፕሬዚደንት ታዬ ካፍ ይህን ከግምት በማስገባት የኢትዮጵያን ጥያቄ ተቀብሎ እንዲያጸድቅ ጠይቀዋል። ይህ አጋጣሚ በመጠቀም ታላቁን ውድድር ለማስተናገድ ኢትዮጵያ ያቀረበችውን ጥያቄ ካፍ እንዲያጸድቀው ጠይቃለሁ። ኢትዮጵያ በሚሊዮኖች የሚቆጠሩ እግር ኳስን በጽኑ የሚደግፉ ህዝቦች ሀገር ናት። ለአፍሪካ እግር ኳስ እድገት መሰረት የጣለች ኢትዮጵያ የማስተናገድ አቅሟን ለማሳየትና ለስፖርቱ ቀጣይ እድገት የምታበረክተውን አስተዋጽኦ ለመቀጠል በጉጉት ላይ ነች። ኢትዮጵያ እዚህ ውስጥ ያላችሁት ብዙዎቻችሁ ከመወለዳችሁ በፊት አፍኮንን ካስተናገደች ከግማሽ ምዕተ ዓመት በኋላ የ2029ን የአፍሪካ ዋንጫ ከማዘጋጀት በላይ የተሻለ ጊዜ ሊመጣ አይችልም። የካፍ ፕሬዚደንት ፓትሪስ ሞትሴፔ ከጠቅላላ ጉባኤው በኋላ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ ጥያቄውን ማቅረቧን አድንቀዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያንን በእግር ኳስ የማዋሃድ ፍላጎት እንዳላቸው መግለጻቸውንም ተናግረዋል። ጠቅላይ ሚኒስትር አብይ ህዝባችንን፣ ኢትዮጵያውያንን የዚች ሀገር ህዝቦች በእግር ኳስ አንድ ማድረግ እንፈልጋለን ብለዋል። ይህ አስደሳች ፍላጎት ነው። እንደ ካፍ ፕሬዚደንት ስሜቴን የነካ ነው። የ2029 የአፍሪካ ዋንጫን ለማዘጋጀት በአጠቃላይ 13 ሀገራት ጥያቄ ማቅረባቸውን የገለጹት ፕሬዚደንቱ ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ያቀረበችው ጥያቄ በካፍ አሰራር መሰረት ታይቶ ምላሽ እንደሚሰጠው ተናግረዋል። ኢትዮጵያ የአስተናጋጅነት ጨረታዋን ለማቅረብ በመወሰኗ ኩራት ይሰማኛል። በአጠቃላይ 13 ሀገራት አሉ ጥያቄውን ያቀረቡ። አፍኮን 2029ን ማዘጋጀት እንፈልጋለን ብለው የጠየቁኝ የብዙ ሀገራት መሪዎች አሉ። ኢትዮጵያ ጥያቄዋን ለማቅረብ ትክክለኛ ጊዜ ነው። ከጠቅላይ ሚኒስትር አብይ ጋር ስንነጋገር፣ በእግር ኳስ እድገት ላይ በከፍተኛ ደረጃ ኢንቨስት እናደርጋለን ብለዋል። እንደ ካፍ ፕሬዚደንት ምለው ሁሉንም ጥያቄዎች በካፍ አስተዳደር መሰረት እናያለን። በዚያ ሀገር ህዝብና እግር ኳስ ታሪክ ግን ኩራት ይሰማኛል። ኢትዮጵያ የካፍ መስራች አባል ሀገር ናት። ፕሮፖዛሏን በትክክለኛው ጊዜ እንመለከተዋለን። የኢትዮጵያ መንግስት ስታዲየሞችን ለመገንባት እያደረገ ያለውን ጥረት የሚያደነቁ ሲሆን፣ ሆኖም ከ20 በላይ የአፍሪካ ሀገራት የፊፋና የካፍን ደረጃ የሚያሟላ ስታዲየም የሌላቸው በመሆኑ በውጭ ሀገራት ውድድሮችን እንደሚያደርጉ ተናግረዋል። ኢትዮጵያ ከእነዚህ ሀገራት አንዷ መሆኗ ይታወቃል። በእግር ኳስ ውጤታ ማ የሆኑ የአፍሪካ ሀገራት ተሞክሮ የሚያሳየው መንግስት ደረጃቸውን የጠበቁ ስታዲየሞች ግንባታና በሌሎችም ዘርፎች ላይ ከፍተኛ ኢንቨስትመንት የሚያካሂድ መሆኑን ነው ያሉት የካፉ ፕሬዝደንት፣ ሁሉም የካፍ አባል ሀገራት ቢያንስ አንድ ደረጃውን የጠበቀ ስታዲየም ሊኖራቸው ይገባል ብለዋል። በአፍሪካ ለእግር ኳሱ ዘርፍ እድገት ፊፋ በተለያዩ መስኮች ድጋፎችን በማድረግ ላይ መሆኑን የተናገሩት የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ በበኩላቸው ከዚህም አንዱ ብሔራዊ ቡድኖችን መደገፍ ነው ብለዋል። ከቀጣዩ 2026 የዩናይትድ ስቴትሱ የዓለም ዋንጫ ጀምሮ የአፍሪካ ውክልና በእጥፍ እንደሚያድግም ተናግረዋል። In ከሁለት ዓመት በኋላ በ2026 የዓለም ዋንጫ ላይ ለመጀመሪያ ጊዜ ዘጠኝ ወይም 10 የአፍሪካ ሀገራት በውድድሩ የሚሳተፉ ይሆናል። እስካለፈው የዓለም ዋንጫ ድረስ የአፍሪካ ተሳታፊዎች ቁጥር አምስት ነበረ። አሁን በእጥፍ አሳድገናል። ይህ በግልጽ በአፍሪካ የእግር ኳስ ኢንቨስትመንትና እድገት እንዲጨምር እያደረገ ነው። የአፍሪካ ሀገራት በዓለም ዋንጫ የመሳተፍ ዕድላቸው ማደጉን እንደ መልካም አጋጣሚ በመውሰድ ለእግር ኳሱ እድገት ተጨማሪ ትኩረት እንዲሰጡም የፊፋው ፕሬዚደንት ጥሪ አቅርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስደናል። በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙ የተለያዩ ወረዳዎች ውስጥ በመንግሥት ኃይሎችና በኦሮሞ ነጻነት ሠራዊት ታጣቂዎች መካከል በቀጠለው ግጭት ሲቪሎች መገደላቸውን ነዋሪዎች ገለጹ። የመንግስት የጸጥታ ኃይሎች ለታጣቂዎቹ ታገለግላላችሁ፣ ታጣቂዎቹ ደግሞ ለመንግስት ትሰራላችሁ በሚል ከሁለቱም በኩል ጉዳት እየደረሰባቸው እንደሆነ ነዋሪዎች ተናግረዋል። የዚህን ጉዳይ ዝርዝር ፀሐይ ደምጠው ታስደምጠናለች። በኦሮሚያ ክልል ምዕራብ ወለጋ ዞን በተለይ በቆንዳላና በቤጊ ወረዳዎች በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል የቀጠለው ግጭት ሲቪሎችን ለግድያ መዳረጉን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ለደህንነታቸው በመዝጋት ስማቸው እንዳይጠቀስ የጠየቁ አንድ የወረዳው ነዋሪ ዛሬ ጥቅምት 12 ቀን 2017 ዓ ም ጠዋትና ትናንትና ጠዋት ሁለት ሰዎች መገደላቸውን ገልጸዋል። ስሙ ነስረላ አልይ አሊ ሲሆን የአንድ ልጅ አባት ነው። የመንግስት የጸጥታ ኃይሎች ትላንት ከቤቱ ወስደው ነው የገደሉት። ምክንያታቸው ደግሞ ከኦሮሞ ነጻነት ሰራዊት ጋር ትሰራላችሁ የሚል ነው። ግለሰቡ ግን በአካባቢያችን ለፍቶ አዳሪ መሆኑን ነው የምናውቀው በተጨማሪም አንድ የሁለት ልጆች አባት ዛሬ ጠዋት መገደሉን እኚሁ አስተያየት ሰጪ ተናግረዋል። የቆንዳላ ወረዳ አስተዳዳሪ አቶ ዳንኤል ጅራ በበኩላቸው ተገደሉ ስለተባሉ ሲቪሎች መረጃ እንደሌላቸው ገልጸዋል። እኛ መረጃው የለንም ሰላም ነው። ነገር ግን የአመራር ቤተሰብ ነው ያሉትን የቤተሰብ አባል ከመንግስት ኃይሎች ጋር ይሰራሉ በማለት ጫካ ወስደው ያግቷቸዋል። በመንግስት በኩል ግን የሸን ቤተሰብ ነው ተብሎ ማንም ሰው አይጠየቅም። ማንኛውም ሰው ለራሱ ጥፋት ራሱ መጠየቅ አለበት። ከዚህ ውጭ ንጹሐን በመንግስት ኃይሎች ላይ እርምጃ ይወስዳሉ የሚል መረጃ የለንም። በእርግጥ የመንግስት የጸጥታ ኃይሎች ህግን ለማስከበር በህብረተሰቡ ውስጥ ይንቀሳቀሳሉ። የታጠቁ ኃይሎች ጋራ ከተገናኙ እርምጃ ይወስዳሉ። ከተማረኩ ደግሞ በህግ አግባብ ተጠያቂ እንዲሆኑ ያደርጋል ያለው ተጨባጭ ሁኔታ ይህ ነው። የቤጊ ወረዳ ነዋሪ የሆኑት በደህንነት ስጋት ምክንያት ስማቸውን እንዳይጠቀስ የጠየቁት ግለሰብም በወረዳቸው አለ ያሉትን የጸጥታ ችግር አብራርተዋል። በበጌ ወረዳ አጠቃላይ ሰላም አለ ማለት አይቻልም። በጣም አስቸጋሪ ሁኔታ እየተመለከትን ነው። እዚሁ በጊ ቀበሌ ውስጥ በሞተር ስራ ራሱንና ቤተሰቦቹን የሚያስተዳድር ወጣት የአካባቢው ሚሊሻ የሸን የተላላኪ ነህ በሚል እሁድ ዕለት ገድለውታል። አሁን በጣም መንግስት ትኩረት ቢሰጠው የምንለው ማንም ሰው ከተቀያየመ ስም በመለጠፍ ብቻ እርስ በርስ ችግር ፈጥረው እየተጎዳዱ ነው። የሚወስደው እርምጃ በመረጃ የተደገፈ ቢሆን ባይነኝ። እንዲህ ከቀጠለ ስርዓተ አልበኝነቱ የከፋ ደረጃ ላይ ይደርሳል። በአጠቃላይ በቤጊ ወረዳ ከባለፈው አርብ ማለትም ጥቅምት 8 ቀን 2017 ዓ ም ጀምሮ ሁለት ተጨማሪ ሰዎች መገደላቸውንና የታሰሩ ሰዎች መኖራቸውን አንድ ሌላ የአካባቢው ነዋሪ ገልጸዋል። አዲሱ የቀበሌ መዋቅርን ስራ ላይ ለማዋል በሚል እሳቤ ወደ ቀበሌ ሚሊሻዎች ጨምሮ አስር ሰዎች ተላኩ። አንሄድም ያሉ ሁለት ግለሰቦች ታስረው ነው ያሉት። አርብ ወደ አንብሎ ድላ ቀበሌ ተልከው ከስምንት ሰዎች አንድ ሚሊሻ በኦሮሞ ነፃነት ሰራዊት ተገደለ። ስድስት ሰዎች ደግሞ ተጎድተው ወደ ኖጆ ሆስፒታል ተልከዋል። አንድ ሰው እስካሁን የት እንዳለ አይታወቅም። በወረዳው አብዛኛው ቀበሌ በጸጥታ ችግር ምክንያት ወድመዋል። እናም የመንግስት መዋቅር በግድ ሲላክ ደግሞ አደጋለሁ። እኛ እንደ ነዋሪ እስከ መቼ ነው ይህ ሰቆቃ የሚቀጥለው? መንግስትም ሆነ ታጣቂው ለህብረተሰብ ቢያ ያስቡ እንላለን። በዚህ ጉዳይ ላይ ከቤጊ ወረዳ አስተዳዳሪ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ስለ ጉዳዩ ይታወቅ እንደሆን የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳሰለ ሜሳ በኦሮሚያ ክልል በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል የቀጠለው ግጭት አምስት አመታት እንዳለፈው ተናግረዋል። በዚህ መካከል ንጹሐን ዜጎች እየተገደሉ መሆናቸውን ጥቆማ ሰዎች ለኮሚሽኑ እየደረሱ ነው። በአራቱም ወለጋ፣ በጎጂ ዞኖች፣ ምስራቅ ሸዋ፣ ምዕራብ ሸዋን ጨምሮ ሌሎች ግጭቶች ያሉባቸው አካባቢዎች ላይ የመንግስት ኃይሎች ንጹሐን ዜጎች የሸኔ ድጋፍ ናችሁ የቤተሰባቸው አባል ጫካ ውስጥ አሉ በሚል እርምጃ እየወሰዱ እንደሚገኙ ጥቆማዎች እየመጡ ነው። በተለይ የኦሮሞ ነጻነት ሰራዊት ታጣቂ ቡድንም የቤተሰብ አባላችሁ ሚሊሻ ነው የመንግስት አካል ናችሁ እያሉ ንጹሐንን እየጎዱ እንደሆኑ መረጃዎች በየቀኑ እየደረሱ ነው። አቶ በዳሳ የመረጃውን ትክክለኛነት በቦታው ተገኝተው ለማጣራት አስቸጋሪ ሁኔታዎች መኖራቸውን አክለው ጠቅሰዋል። መረጃው የደረሰን ቦታ ተገኝተን ማጣራት ለማድረግ የጸጥታው ችግር እንቅፋት ሆኖብናል። ለሚመጡ ጥቆማዎች ጊዜያዊ መፍትሄ ብለን ለማጣራት በስልክም ቢሆን መረጃ እንሰበስባለን። እኛ እንደ ኮሚሽን ደጋግመን የምንለው ማንኛውም ሰላማዊ ሰው በየትኛውም አካል መገደል የለበትም። ስለዚህ በግጭት ውስጥ ያሉ አካላት መንግስትም ሆነ ታጣቂ ቡድን ለንጹሐን ዜጎች ጥበቃ ሊያደርጉ ይገባል። ችግሮቻቸው ደግሞ በሰላማዊ መንገድ መፍታት ይጠበቅባቸዋል እንላለን። አስተያየታቸውን የሰጡን የአካባቢው ነዋሪዎች ግን የሲቪሎች ግድያ እንዳሳስባቸው ገልጸው መንግስት ግድያውን እንዲያስቆምላቸው ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ፀሐይ ዳምጠውን ለቀደመው ዘገባ እናመሰግናለን ቀጣዩ ዘገባ ደግሞ ወደ አውሮፓ ስፔን ይወስደናል ለቀኝ ዘመም ወግ አጥባቂ የፖለቲካ ፓርቲዎች የሚሰጠው ድጋፍ እየጨመረ በመጣበት የአውሮፓ ህብረት አባል ሀገራቱ ፍልሰት እንዲቆም ጥሪ በማድረግ ላይ ናቸው ስፔን ግን ከዚህ በተቃራኒ በመቆም በአውሮፓ ዕድሜያቸው የገፉ አዛውንቶች ቁጥር እየጨመረ በመምጣቱም ኢኮኖሚውን ለማሳደግ ቁጥጥር የሚደረግበት ፍልሰት አስፈላጊ ነው ብላለች ሄንሪ ሬጅዌ የላከውን ዘገባ እንግዲ ወልድ ያቀናብሮታል በያዝነው የፈረንጆች ዓመት ከ42 ሺህ በላይ መደበኛ ያልሆኑ ፍልሰተኞች ስፔን ገብተዋል። ካለፈው ዓመት ጋር ሲነጻጽር በሁለት ሦስተኛ የጨመረ ነው። አብዛኞቹ ፍልሰተኞች የሚገቡት ካናሪ አይላንድስ በምትሰኘው እና ከአፍሪካ የባህር ዳርቻ 100 ኪሎ ሜትር ላይ በምትርቀው ደሴት በኩል ነው። የሰብአዊ መብት ቡድኖች እንደሚሉት ባለፈው ዓመት ብቻ ስድስት ሺህ የሚሆኑ ፍልሰተኞች ወደ አውሮፓ ለመሻገር ሲሞክሩ ሕይወታቸውን አጥተዋል። ለአብዛኞቹ ግን በአውሮፓ የሚያልሙት አዲስ ሕይወት የጉዞውን አደገኛነት እያሳነሰ ይመስላል። ማሴሪ ኮናሪ ከማሊ የመጣ ፍልስተኛ ነው። እዚህ አንዴ ከደረስክ ማድረግ ያለብህ ወደ ትምህርት ቤት መሄድና ትምህርትን መቀጠል ነው። ከሰዎች ጋር መነጋገር ማስፈላጊ ነው በተለይም ስደተኛ እንደመሆን መጠን ከሰዎች ጋር በግልጽ መነጋገር አለብህ። ጥረትን በጥፍ መጨመር አለብህ። ያንን ነው አሁን እያደረግን ያለ ነው። ለፍልሰተኞቹ የተሻለ ህይወት ተስፋ አለ። የስፔን መንግሥት ደግሞ ፍልሰተኞቹን እንደ መልካም የኢኮኖሚ አቅም ይመለከታል። እንደ ሌሎቹ ምዕራባውያን አገራት በስፔንም የአዛውንቶች ቁጥር በፍጥነት እየጨመረ ነው። ኢኮኖሚውን ለማሳደግና ታክስ ለመሰብሰብ ሀገሪቱ ወጣት ሠራተኞች እጅግ ያስፈልጓታል። በአገሪቱ አዲስ የሚወለዱ ህጻናት ቁጥር ምጣኔ ባለፈው ዓመት ከመቼውም ጊዜ በላይ ቀንሶ አንድ ነጥብ ሁለት ሆኖ ተመዝግበዋል። ይህም ስፔንን በአውሮፓ ዝቅተኛ የወሊድ ምጣኔ ካስመዘገቡ ሀገራት አንዱ ያደርጋታል። ባለፈው ሐሙስ በተካሄደ የአውሮፓ ህብረት መሪዎች ጉባኤ ላይ ንግግር ያደረጉት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ፍልሰት አስፈላጊ መሆኑን አጽንዖት ሰጥተዋል። nuestra competitividad presente y futura, el crecimiento económico de nuestro país, la sostenibilidad de nuestro modelo de bienestar. ወደፊት ተወዳዳሪ ሆነን ለመቀጠል ፍልሰተኞች ያስፈልጉናል። የአገራችን ኢኮኖሚ እድገትና የማኅበራዊ ደህንነት ሥርዓታችን በፍልሰተኞችም የሚወሰን ነው። ፍልሰትም በማኅበረሰባችን ውስጥ ያለውን ችግርና ለውጥ ሊቋቋም በሚችል መልኩ ማስተዳደር አለብን። በአውሮፓ ለቀኝ ዘመም ወግ አጥባቂ ፓርቲዎች የሚሰጠው ድጋፍ እየጨመረ ባለበት ሁኔታ ግን በርካታ የህብረቱ አባል አገራት በፍልሰት ላይ ጠንከር ያለ ቁጥጥር እንዲደረግ ይሻሉ። ሄሱስ ቬርዶ ቢዛ በካዲዝ ዩኒቨርሲቲ የህግ ተባባሪ ፕሮፌሰር ናቸው። ዌ አር አ ካንትሪ ዊዝ ስትሮንግ ቫሊውስ አንድ ዊ ዎንት ዲስ ባላንስ ቢትዊን ኮንትሮሊንግ ማይግሬሽን አንድ ኦፈሪንግ አሳይለም ሲከር ጠንካራ ሴቶች ያሏት ሀገር ነች። ፍልሰትን በመቆጣጠር ጥገኝነት የሚሹ ሰዎች በሕጋዊ መንገድ ገብተው መብታቸው እንዲከበር ማድረግ አለብን። ፍልሰተኞቹ ያስፈልጉናል። እዚህ ስፔን ውስጥ ስደተኞቹ ከሌሉ ፍራፍሬ በገበያ ማግኘት አንችልም። ምናልባትም ኢኮኖሚው በተገቢው ሊንቀሳቀስ አይችልም። ስደተኞች ያስፈልጉናል። ስፔን ፍልሰተኞችን በተመለከተ የምትከተለው አዲስ አሰራር አካል የሆነና አፍሪካ ላይ ያተኮረ ፕሮግራም በመንደፍ ላይ ነች። ይህም በሀገሪቱ የኢኮኖሚና ማኅበራዊ ለውጥ በማምጣት ላይ ያተኮረ ነው። ሕጋዊ ፍልሰትን ከማመቻቸት ባለፈ መደበኛ ያልሆነ ፍልሰትን ለማስቆምም ስፔን ጥረት በማድረግ ላይ ነች። ፍሮንቴክስ የተሰኘው የአውሮፓ ህብረት የድንበር ጠባቂ ባለስልጣን ፍልሰተኞችን የያዙ ጀልባዎችን በአፍሪካ ባህር ዳርቻ ሳሉ ለማስቆም እንዲችል የባህር ዳርቻዎቹን ለመቃኘት ፈቃድ እንዲጠይቅ ትሻላለች። አብዛኞቹ ፍልሰተኞች ባደረጉት ጉዞ ስቃይ ገጥሟቸዋል። አህመድ ቀራብ ከሞሮኮ ለሀገሬ ሰዎችና ለጓደኞቼ ምክር መለገስ ሻለው። በትንሽ ጀልባ ትምጡ ምክንያቱም እጅግ አደገኛ ነው። ስፔን ፍልሰትን በተመለከተ ለአፍሪካም ሆነ ለአውሮፓ እኩል ጠቀሜታ ያለው ዘላቂ መፍትሄ እንዲኖር ትሻለች። የተሻለ ኑሮ ተስፋ በሺህ የሚቆጠሩ ሰዎች አደገኛ የሆነውን የባሕር ላይ ጉዞ እንዲሞክሩ አድርገዋል። ሄንሪ ሪጅዌል ለላከው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ። እንግዲህ ወልዴን ለቀደመው ዘገባ እናመሰግናለን። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 8 ሰዓት ከ31 ደቂቃ ነው፣ ኢትዮጵያ ላይ ከምሽቱ 3 ሰዓት ከ31 ደቂቃ። በዚሁ ዩናይትድ ስቴትስን ወደሚመለከቱ ዘገባዎች እናቀናለን። በመላው ዩናይትድ ስቴትስ ወደ 14 ሚሊዮን የሚሆኑ መራጮች መብታቸውን ለማስከበር በተቋቋሙ ማህበራት የተደራጁ ሰራተኞች ናቸው። ከአጠቃላዩ መራጭ ቁጥር አኳያ ሲታይ ቁጥራቸው አነስተኛ ቢሆንም ፕሬዚደንታዊ እጩ ተፎካካሪዎች ድጋፋቸውን በእጅግ ይፈልጉታል። የአሜሪካ ድምጿ የምክር ቤቶች ጉዳዮች ዘጋቢ ካትሪን ጂብሰን በዘንድረው ፕሬዚደንታዊ ምርጫ የሰራተኛ ማህበራቱ ድምፅ ትልቅ ሚና የሚጫወትባት ከሆነችው ከኔቫዳ ክፍለ ግዛት ያስተላለፈችውን ዘገባ ቆንጅታ ለምክትል ፕሬዚደንት ካመላ ሃሪስ ድጋፋቸውን ሊሰጡ የተሰባሰቡት እነዚህ በማህበራት የተደራጁ ሰራተኞች ሃሪስ የአገልግሎት ሰራተኞች ከሚያገኙት ጉርሻ ግብር እንዳይከፍሉ ለማድረግ ባላቸው እቅድ ደስ ተሰኝተዋል። ኬኒ ካስትሮል በላስ ቬጋስ ከተማ የቁማር ቤቶች ሰራተኞች ማህበር ተጠሪ ናቸው። ቫይስ ፕሬዚደንት ካማላ ሃሪስ ፕላን ኤንድ ፌደራል ታክሲስ ኦን ቲፕስ ምክትል ፕሬዚዳንት ካማላ ሃሪስ ኔቫዳ ውስጥ ያለን የአገልግሎት ሰራተኞች በምናገኘው የአገልግሎት ጉርሻ ለፌዴራል መንግስት ታክስ መክፈል የሚያስቀርልን ግልጽ የሆነ እቅድ እንዳላቸው አውቃለሁ። አዋላቸው ዶናልድ ትራምፕ ግን ራሳቸውን በአገልግሎት ጉርሻ የሚያስተዳድሩ ሰራተኞችን ሊያድኑ የመጡ ያስመስላሉ። ያ አደገኛ የሆነ ውሸት ነው። የቀድሞ ፕሬዚደንት ዶናልድ ትራምፕም ይህችን በአገልግሎት ኢንዱስትሪ የምትንቀሳቀስ ከተማ በመጎብኘት ቁማር አጫዋቾች፣ የምግብና የመጠጥ አሳላፊዎች፣ እንዲሁም የጽዳት ሰራተኞች ታክስ እንዳይከፍሉ ለማድረግ ያላቸውን እቅድ አስተዋውቀዋል። ዲዲ ሊማ የትራምፕ ደጋፊ ናቸው። ይህ ሰራተኞችን በሙሉ የሚያስደስት ነገር ነው። በተለይም ደሞዝተኛ ያልሆኑትንና ከተገልጋይ በሚያገኙት ጉርሻ የሚተዳደሩትን ሰራተኞች ያስደስታል። ትራምፕ የላስ ቬጋስ ከተማ ፖሊሶች ማህበርም ድጋፍ አግኝተዋል። ስቲቭ ግራማስ የማህበሩ ተጠሪ ናቸው። እንዲህ ይላሉ ስ አብዛኛው ህዝብ ህግ አስከባሪዎችን ያምናል። ስለዚህ እኚህ ሰው ለእኛ ጥቅም ከልባቸው የቆሙ ናቸው፣ ደህንነታቸው እንዲጠበቅ ኢኮኖሚውም እንዲያድግ ይሰራሉ ብለን እኛ የህግ አስከባሪዎች ስንናገር ህዝቡ ያምነናል። ግራማስ የቀድሞ ፕሬዚደንት ትራምፕ የህግ አስከባሪዎች ደጋፊ ስለመሆናቸው በበርካታ ዝግጅቶች ላይ ተናግረውላቸዋል። ዶናልድ ትራምፕ እና የምርጫ ዘመቻቸው ምንጊዜም ከኛ ጎን የቆሙ ናቸው። የፖለቲካውን ነፋስ እየተከተልኩ አቋሜን አልቀያየርም ብለውናል። ፕሬዚደንታዊ እጩ ተፎካካሪዎች የኔቫዳን በብዙ አስር ሺዎች የተቆጠሩ በማህበራት የተደራጁ ሰራተኞች ድጋፍ በጣም ይፈልጉታል። ካመላ ሃሪስ የኔቫዳን የሰራተኞች ማህበር ድጋፍ አግኝተዋል። አገር አቀፉ የጭነት መኪና አሽከርካሪዎችና የመጋዘን ሰራተኞች ማህበር ግን ለአንዳቸውም ድጋፍ ለመስጠት ፈቃደኛ አልሆነም። እናም አንዳንድ የኔቫዳ መራጮች ይህንን ትልቅ ፍንጭ ሰጪ ጉዳይ አድርገው አይተውታል። የትራምፕ ደጋፊ የሆኑት ኤድዋርድ ክሬመር የሚከተለውን አስተያየት ሰጥተዋል። ኦ፣ እነሱ ማለት የቲምስተርስ አባላት ሁልጊዜም ዲሞክራቶችን ነው የሚደግፉት አሁን ዲሞክራቶችን ካልደገፉ ወዴት እየሄዱ ነው ማለት ነው? ወደ ትራምፕ። የላስ ቬጋስ የምግብ ቤቶች ሰራተኞች ማህበሩ ግን ለምክትል ፕሬዚደንት ካመላ ሃሪስ ድጋፉን ቸሯቸዋል። የማህበሩ ተጠሪ ቴድ ፓፓ ጆርጅ ሲናገሩ የሰራተኛው መደብ መራጮች ብልሆች ናቸው፣ ደደብ አይደሉም። ትንሽ ጥርጣሬ ያላቸው ግን፣ የትረምፕ ችግር ምንድን ነው? ይዋሻሉ፣ በጣም ይዋሻሉ። ምክትል ፕሬዚደንት ካማላ ሃሪስ የኑሮ ውድነትን ለመታገል ካላቸው አጠቃላይ እቅድ ጋር የተያያዘ ነው። እናም ደጋፊዎቻቸው በየቤቱ በር እያንኳኩ ይህንኑ በመናገር መራጩን እየቀሰቀሱ ነው። ክላውዲያ ሞንሬል የምግብ ቤት ሰራተኞች ማህበር ተጠሪ ናቸው። ጋ ግዙፎቹ ኩባንያዎች ገብተው የምግብ የነዳጅ የቤት ክራይ ዋጋ እያስወደዱብን ነው። ስለዚህ ትክክለኛውን እጩ መምረጥ አለብን። እኔም ለመራጮች በተጨባጭ የማውቀውን ትክክለኛውን መረጃ ሰጣችዋለሁ ካማላ ሃሪስ ለመካከለኛው መደብ ለሰራተኛ ማህበራት አባላት እንደሚቆሙ እነግራቸዋለሁ። ኔቫዳ የፕሬዝደንታዊ ምርጫውን ውጤት ከሚወስኑ ጥቂት ክፍለ ግዛቶች መካከል አንዷ ስትሆን፣ እኒህ የሰራተኛ ማህበራት አባላት የሚሰጡት ድምፅ ቀጣዩን ፕሬዝደንት ማን እንደሚሆን የሚወስን ሊሆን ይችላል። ቆንጅት ታየን አመሰግናለሁ። ቀጣዩም ዘገባችን ከአሜሪካ ምርጫ ጋር የተገናኝ ነው። የአሜሪካን የምርጫ ውጪ ከሌሎች ሀገራት ጋር የሚያነጻጽረውን ዘገባ እንግዶ ያስደምጠናል። ሀገራት ምርጫ ለማካሄድ ከፍተኛ ገንዘብ ያወጣሉ። የአሜሪካን የምርጫ ወጪ በዓለም ካሉ ሌሎች ሀገራት ጋር እናነጻጽራለን። የአሜሪካ ምርጫ በዓለም እጅግ ከፍተኛ ወጪ ከሚወጣባቸው አንዱ ነው። እንደ አውሮፓውያን አቆጣጠር 2019 በእንግሊዝ በተካሄደው ምርጫ የወጣው ወጪ በ2020 ለተከናወነው የአሜሪካ ምርጫ ከወጣው አንጻር 24 ጊዜ ያነሰ ነው። በ2019 በአውስትራሊያ በተደረገው ምርጫ ፖለቲካ ፓርቲዎች ያወጡት ወጪ በ2020 የአሜሪካ ፖለቲካ ፓርቲዎች ለአንድ ተወዳዳሪ ካወጡት አንጻር ከግማሽ ያነሰ ነው። ሕንድ በ2019 በታሪክ ከፍተኛ ምርጫ ወጪ አስመዝግባለች። ይህም በ2016 ከነበረው የአሜሪካ ምርጫ ወጪ የበለጠ ነበር። ነገር ግን በ2020 ከነበረው የአሜሪካ የምርጫ ወጪ ያነሰ ነበር። በ2020 በተደረገው የአሜሪካ ፕሬዚደንታዊና የምክር ቤት ምርጫ ከ16 ቢሊዮን ዶላር በላይ ወጪ ሆኗል። ይህም ወጪ ፕሬዚደንታዊ እጩዎች፣ የሴኔትና የምክር ቤት እጩዎች፣ የፖለቲካ ፓርቲዎች እንዲሁም ምርጫው ላይ ተጽዕኖ ለማድረግ የሚሹ ቡድኖች ያዋጡትን የሚጨምር ነው። እጩዎቹ ገንዘቡን ለምን ያውሉታል? አብዛኛው ገንዘብ ለማስታወቂያ የሚውል ነው። የተቀረው ደግሞ ለሥራ ማስኬጃ፣ ለምርጫ ዘመቻ ሠራተኞች ደሞዝ ለመክፈል እንዲሁም ተጨማሪ ገንዘብ ለማግኘት ለሚዘጋጁ የገንዘብ መዋጮ ክንውኖች ይውላል። ምርጫውን ብዙ ገንዘብ ያለው ሀብታም ዕጩ ያሸንፋል? ሁሌም ባይሆን አብዛኛውን ጊዜ ያሸንፋል። በአውሮፓውያን አቆጣጠር 2022 በተደረገው የማሟያ ምርጫ 93 በመቶ የሚሆኑት ከፍተኛ ወጪ ያወጡት የምክር ቤት እጩዎችና 82 በመቶ የሚሆኑት ከፍተኛ ወጪ ያወጡት የሴኔት እጩዎች አሸናፊ ሆነዋል። እጩዎቹ ካሸነፉና ወደ ሥራ ከገቡ በኋላ ገንዘብ የመሰብሰቡ ጉዳይ አይቆምም። ባለሥልጣናት በቀን የተወሰነ ጊዜያቸውን ለሚቀጥለው ምርጫ ገንዘብ ሲያሰባስቡ ያሳልፋሉ። የአሜሪካ ምርጫ በዓለም እጅግ ከፍተኛ ወጪ ከሚወጣባቸው ምርጫዎች አንዱ መሆኑን ነበር የተመለከት ነው። እንግዲህ ወልዴን አመሰግናለሁ። ያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። የመጀመሪያው አጋማሻችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዝግጅት ንግድና ምጣኔ ሀብት ነው። አመታዊው የዓለም አቀፍ የገንዘብ ተቋም አይ ኤም ኤፍ እና ዓለም ባንክ ጉባኤ በዋሽንግተን ዲሲ ተጀምረዋል። ኢትዮጵያን ጨምሮ የአባል ሀገራቱ የገንዘብ ሚኒስትሮችና ብሔራዊ ባንክ ገዢዎች የሚሳተፉበት ነው ይህ ጉባኤ ኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለመስቀል መስቀል ይህ ጉባኤ የዓለም ኢኮኖሚ በተለያዩ አካባቢዎች ባሉ ጦርነቶች እየተፈተነ ባለበት ወቅት የሚካሄድ ነው ይላሉ። አስማማዋየ ነው አነጋግሯቸዋል። ተከታዩን ዘገባም አሰናድተዋል። በዋሽንግተን ዲሲ ትላንት ጥቅምት 11 2017 ዓ.ም የተጀመረውና ለስድስት ቀናት በሚቆየው ዓመታዊ የዓለም አቀፍ የገንዘብ ተቋም አይኤምኤፍ እና የዓለም ባንክ የጋራ ጉባኤ የአባላቱ የገንዘብ ሚኒስትሮችና የብሔራዊ ባንክ ገዢዎች እየተሳተፉበት ይገኛል። ይህ ጉባኤ የዓለም ኢኮኖሚ በተለያዩ አካባቢዎች ባሉ ጦርነቶች እየተፈተነ ባለበት ወቅት የሚካሄድ ነው የሚሉት የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬዳ ለመስቀል የውይይቱ ትኩረትም ይህንን ጫና መቋቋም በሚቻልበት ሁኔታ ላይ ሊሆን ይችላል ይላሉ። አሁን የዚህ የዓለም ባንክና የሚፍ ስብሰባ የሚካሄድበት ጊዜ ያው ተስፋም አለው። ትልቅ ደግሞ ኢኮኖሚክ ከማደግ አብሶ በእስራኤል እና በኢራን በኩል የሚካሄደው ግጭቱ ይሄ ሪታሌሽኑ፣ አጸፋ ምላሹ ምናልባት የኢራንን የነዳጅ ተቋሞች ከመታች የኒውክሌር ከመታች፣ ኢራን ደግሞ የመካከለኛው ምስራቅ ያሉ የሳውዲ የአሜሪካ ወዳጆችን ነዳጅ እመታለሁ ብላለች። ያ ከሆነ ያው ትልቅ የኢኮኖሚ ቀውስ የሚፈጠር ይመስለኛል። በኢራንና እስራኤል ኮንፍሊክት ላይ ከተጀመረ ያ ምናልባትም የነዳጅ መተላለፊያ ዋናው ቀይ ባህር አካባቢውን ሲረብሽ ስለሚችል እንደዚህ አይነት እንትኖችን ደግሞ ምናልባት የወታደራዊ ጥቃት ሰለባ ካደረጋቸው በጣም የነዳጅ ዋጋ ሊጨምር ይችላል። ያ መጨመሩ እንግዲህ የኢኮኖሚ መናወጥ ያመጣል። ዛሬ በወጣው የዓለም የ ሀያ ሀያ አራት ሀያ አምስት የኢኮኖሚ ምልከታ ሪፖርት አማካይ ዓለም አቀፋዊ የኢኮኖሚ እድገት ሶስት ነጥብ ሁለት በመቶ እንደሚሆንና ይህም ከባለፈው ዓመት በዜሮ ነጥብ አንድ በመቶ ቅናሽ እንዳለው አመላክቷል። እንድን ጨምሮ የእስያ ሀገራት የተሻለ ኢኮኖሚያዊ እድገት እንደሚኖራቸው የተነበየው ሪፖርቱ ከሳራ በታች ያሉ የአፍሪካ ሀገራት የ2024 አማካይ ኢኮኖሚ እድገትም 3.6 በመቶ እንደሚሆን አስቀምጠዋል። ከጉባኤው መጀመር አስቀድሞ ከአሜሪካ ድምፅ ጋር ቆይታ ያደረጉት የአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂየቫ አፍሪካ ለማደግ ብዙ ተስፋ ያላት አህጉር ናት ብለዋል። አፍሪካ ባላት እምቅ አቅም ላይ ጠንካራ እምነት አለን። የቀሪው ዓለም ህዝብ እያረጀ ባለበት ወቅት አህጉሪቱ የወጣት ህዝብ አላት። የተፈጥሮ ሀብት አላት። ወሳኝ ጠንካራ ፖሊሲ ያላቸውና መልካም አስተዳደር ያላቸው ተቋማትን መገንባት የቻሉ ሀገራትንም አይተናል። እነዚህ ከፍተኛ አፈጻጸም ያላቸውና ና ፈጣን ኢኮኖሚ ሊሆኑ ይችላሉ። ለአፍሪካ ጠንካራና አስተማማኝ አጋር ነን። አቶ ያሬድ በበኩላቸው የሁቲ አማጽያን በቀይ ባህር መተላለፊያዎች ላይ በመርከቦች የሚያደርሱት ጥቃት ጨምሮ ያሉት አለም አቀፋዊ ችግሮች ከሳሃራ በታች ያሉ ሀገራትን ኢኮኖሚ ተገማች እንዳይሆን አድርጎታል ይላሉ። እነዚህ ያው እዛ ላይም ሪፖርቱ ላይም የሚለው ለሚፈጠር የኢኮኖሚ አለመረጋጋት ተጠቂዎች ናቸው፣ ቀጥተኛ ተጠቂዎች ናቸው። ምክንያቱም ለአለም ገበያ የሚያቀርቡት ነገር ኮሚዲቲ ነገር ነው፣ ሪሚታንስ ነው የሚያገኙት። ሌሎች ሌሎችም ነገሮችም ከዚህ አይነት ኮንፍሊክት ሊጎዱ ይችላሉ። እንግዲህ አሁን የኤዥያ ሀገሮቹ የተሻለ ኢኮኖሚ እድገት ያሳያል የሚባለው ኢኮኖሚያቸው ኤሌክትሮኒክስ ፕሮዳክሽን ላይ ነው እና ወደዛ ላይ ስንሄድ የአርቲፊሻል ኢንቴሊጀንሱም የወታደራዊ ቴክኖሎጂውም የምናምኑም ይሆናል። ግን የአፍሪካ ሀገሮች ያው በለነዳጅ ዋጋ መጨመር ዋነኛ ተጠቂ ናቸው። አሁን እራሱ ይሄ በዚህ በቀይ ባህር ዙሪያ ላይ የፈጠረውን በኢንሹራንስ በትራንስፖርት ሺፒንግ ላይ እቃቸውን ቡና የሚጫን ሰሊጥ የሚጫን በሁሉም ነገር ላይ ዋጋ ጨምሮበታል። በዚህ ቀጠና ውስጥ መጥቶ ጭኖ የሚወጣው መርከብ ከፍተኛ ኢንሹራንስ። እንግዲህ ይሄ ሁቱ ትልቅ መንግስት አይደለም፣ ግን መርከቦችን ማስተጓጎል ችሏል። ግን እንደ ኢራን አይነቱ እንግዲህ ያው ሃይፐርሶኒክ ሚሳይል የሰሩ ምናምን ሀገሮች እና ወደ የከፋ ጦርነት ውስጥ ከገቡ ይሄ በእርግጥ ትልቅ የኢኮኖሚ ቀውስ የሚፈጥር ነገር ነው፣ እንግዲህ የሚሆነው ሁሉም አናሊስቶች የሚሉት ይሄ ነው። ከጉባኤው ጎን ለጎን ይፋ በተደረገው ዓመታዊ ዓለም አቀፍ የኢኮኖሚ መልክታ ሪፖርቱ የዋጋ ንረት እየቀነሰ ስለመምጣቱ ተገልጿል። በዳ ጫና ኢኮኖሚያቸው የተፈተነ ካሉ ሀገራት መካከል የተጠቀሰችው ኢትዮጵያም በከፍተኛ ሁኔታ ገንዘባቸውን ካዳክሙ ሀገራት መካከል አንዷ ስለመሆኗም ተገልጿል። ኢትዮጵያን ጨምሮ በዳ ጫና ውስጥ ያሉ ሀገራት በዚህ ጉባኤ የዳ ሽግሽጉን በተመለከተ እየተደረጉ ባሉ ድርድሮች ዙሪያ ውጤት ይጠብቃሉ ይላሉ የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬዳ ይል መስቀል። ኢትዮጵያ ችግር የዳ ጫና አንደኛ መጀመሪያ የዳ ጫን ነው የዳ ጫና አሁን እንግዲህ ኢትዮጵያ በሀያ ሁለት ብር በነበረበት ጊዜ ነው የተበደረችው አንድ ዶላር። አሁን እንግዲህ መቶ ሀያ አምስት መቶ ምናምን እንደርሷል። ስለዚህ በዛ አይነት በአራት እጥፍ የኢትዮጵያ እዳ በአምስት እጥፍ አድጓል ማለት ነው። ስለዚህ ይሄንን እንግዲህ ሄዳ ማሻሻ ይደረግልኝ ብላ ስጠይቅ ነበረ ረጅም ጊዜ ያው በጦርነቱም በሌሎቹም ምና ምክንያቶች ነገር ሳይካሄድ ቆርተል። ምናልባት አሁን ኢትዮጵያ ይሄንን ብዙን የወርልድ ባንክ ግዴታዎችን ሁሉም ውስጥ ሁሉንም ያልተቀበለችው ነገር የቀረ ነገር ያለ ነገር የለም፣ ከሰራተኛ መቀነስ በስተቀር የእዳ ማሸጋሸጊያ ሊፈቅዱ ይችላሉ የሚል ግምት አለኝ። የገንዘብ ሚኒስትሩ አቶ አህመድ ሽዴ እና የብሔራዊ ባንክ ገዢው ማሞ ምህረቱን ጨምሮ የኢትዮጵያ ልዑካን ከአይምኤፍ ዋና ዳይሬክተር ክሪስታሊና ጆርጂቫ ጋር ትላንት መወያየታቸውን በአሜሪካ የኢትዮጵያ ኤምባሲ በማኅበራዊ ትስስር ገጹ ባወጣው ጽሑፍ አስታውቋል። በውይይቱም የገንዘብ ሚኒስትሩ አቶ አህመድ ሽዴ ተቋሙ ለኢትዮጵያ ኢኮኖሚ ማሻሻያዎች እያደረገ ላለው ድጋፍ ማመስገናቸውንና ትብብራቸውን ለማጠናከር ሁለቱም ወገኖች ስለ መስማማታቸውም የኢትዮጵያ ኤምባሲ ባወጣው ጽሑፍ አመላክቷል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማዋየነውን ለቀደመው ዘገባ አመሰግናለሁ። ወደ ትምህርት ጉዳይ ስንሻገር በ2016 ዓ ም የትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተናን ከወሰዱ 684,205 ተማሪዎች ያለፉት 5.4 በመቶ መሆናቸውን የኢትዮጵያ ትምህርት ሚኒስቴር አስታውቆ እንደነበር ይታወሳል። በሶማሌ ክልል ጅግጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ግን ያስፈትናቸውን 35 ተማሪዎች ሙሉ ለሙሉ በማሳለፍ ከፍተኛ ውጤት አስመዝግበዋል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎቹን እንዴት ለዚህ ስኬት ሊያበቃ እንደቻለ ስመኝሽ የቆየ የትምህርት ቤቱ መስራች አቶ ክፍለ ገብርኤል ወልደ ትንሳይን መምህራንና ተማሪዎችን አነጋግራለች። በመቀጠል ይሰማል። ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከሰባ በመቶ በላይ የሚሆኑት ደግሞ ከአምስት መቶ በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው። አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በአስራ ሁለተኛ ክፍል ፈተና አብረው ስናጠና ስሙ የዋልን ተማሪዎች ስለነበርን አብዛኛው ተማሪዎች አሁን ከሰላሳ አምስቱ ሁሉም እንታወቃለን ጓደኞችን ነው እና ሁሉም አብረን ማለፋችን በጣም ደስ ብሎናል። ሳሊም እንደሚለው ደስ ፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል። አሁን ለምሳሌ ሌሎች ትምህርት ቤቶች የአስራ ሁለተኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ እረፍት ተብሎ የሚለቀቃቸው የሚለቀቁ እነዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑ እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው እስኪደርስ ድረስ ይመጣሉ እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ፈተናው የውጤቱ ሙዳ የፈተና ሙዳ አለና በራሳቸውም እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድጎናል ብዬ አስባለሁ። ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ደስፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሣኤ ይገልጻሉ። የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች ሶስት ብቻ ነበሩ እና ቤት ደግሞ ፖፕሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበረ በትምህርት እጦት ምክንያት ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተትን እንምላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይህንን ትምህርት ቤት የከፈት ነው። በመዋለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደስፓርክ አካዳሚ በ2002 ዓ.ም ለመጀመሪያ ጊዜ የስምንተኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር። የስምንተኛ ክፍል ውጤቶቻችን እስካሁን ድረስ እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 2006 እንኳን ያስፈትን ናቸው ወይም 3473 ተማሪዎች በሶማሌ ክልል ተፈትኗል። ስምንተኛ ክፍል ከ3473 ተማሪዎች ቶፕቴን አስሩ ትልቅ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት እውቀት እየሰጠናቸው ነው። ለ12ኛ ክፍል ያስፈተን ነው ለዘጠነኛ ጊዜ ነው በዘጠኑ ጊዜ የፈተና ጊዜ ዘጠኙ ባቾች ይገባሉ። ሙሉ ለሙሉ ሁሉም ተማሪ ያልፋሉ። ሁሉም ተማሪ በየዩኒቨርስቲው በተሻለ ሙያ በተሻለ ደረጃ በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስፓርክ አካዳሚ ለሶስት አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል። ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቀድ አላማችን ምንድን ነበረ? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቡ የትምህርት ቤቱ ሞቶ። በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ፣ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠርግ ከሚል እንጂ ያዋጣል፣ ሴክተሩ አዋጭ ነው፣ አትራፊ ነው ምናምን ብለን ስላልገባንበት የምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ ሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆቹን የራሳቸው ልጆች እንጂ የሌላ ልንናገር የማይገባው ልጆች እንዳልሆኑና የማህበረሰቡ አገልጋይነትንና የልጆች ተጠቃሚነትና እነሱን የሚበልጡ አስተማሪዎቹን የሚበልጡ ልጆች ማፍራትን ዓላማ አድርገን ነው የምንንቀሳቀሰው። ሌላው አቶ ክፍለ ገብርኤል ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው። ትልቅ ቁጥር የምንለው በአሁኑ ዓመት ነው ስልሳ የደረሰው እንጂ በሙሉ ሬሾ በጣም ሀያ አምስት ሰላሳ አምስት ለምሳሌ ዘንድሮ ሀያ አምስት ተማሪዎች ነው የምናስፈትነው በጣም ብዙ እንጠብቃለን ከአስራ አምስት ልጆች በላይ ከአምስት መቶ በላይ ያመጣሉ ብለን ኤክስፔክት እናደርጋለን። ለምን ከሰባተኛ ከዘጠነኛ ክፍል ጀምሮ እነዚህ ልጆች ከሰላሳ ሳይበልጡ ነው መተው አሁን ሀያ አምስት የደረሱት። ላለፉት 14 ዓመታት በዘስ ፓርክ አካዳሚ ውስጥ ያገለገሉት መምህር እያሱ ብርሃኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል። የትምህርት ስራ የመምህር ብቻ አይደለም፣ ወይም የትምህርት ቤቶች ብቻ አይደለም። የሶስት ውጤት ነው። ተማሪው አለ፣ መምህራን አለን፣ የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለ። እኒ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤት አማሚ ነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡም በተለያየ አጋጣሚ ትምህርት ቤት ሲመጡም ከልጆቻቸው ጋር ያለውን ግንኙነት፣ ስለ ባህርያቸው፣ ስለ ትምህርት አቀባበላቸው፣ ሁሉን አጠቃላይ ሁኔታ ገለጻ እናደርግላቸዋለን። ወላጆች በፈለጉን ጊዜ ሁሉ ስለ ተማሪ ውጤት ያለው መሻሻል መቀረፍ ያለበት ችግር ካለ የቱ ጋ ድክመት እንዳለበት በደንብ አርገን ስለምናስረዳቸው በጣም የቀረበ ግንኙነት አለን። መምህር እያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ። እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከነ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል። መሰረት ሰርቷልለልጆቹ ለልጆቹ ለምን ልጆች በሕይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ቢጀምርም መጥቶ የሚያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው የመምህር ትልቁ ሀብቱ፣ ትልቁ ደስታ የልጆቹ ውጤታማ መሆን ነው። ደስ ፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤል እና መምህር እያሱ የየራሳቸው ምላሽ አላቸው። ብዙ ትምህርት ቤቶች ገንዘቡ ላይ ነው ኮንሰር ናቸው ያንን ከፍተኛ ገንዘብ አስከፍለው ለመምህሩን ቢከፍሉት መምህሩ የሙያ ባለቤት ካልሆነ ውጤት አያመጣላቸው አሁን ብዙ አሉ እንደዚህ አይነት ስለዚህ ትምህርት ቤቶች ትምህርት ቤቶች መላቀቅ ያለባቸው ለሀገራቸው ለህዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው። ትምህርት ቤቶች ከገንዘብ ባሻገር ትውልድ ላይ ማሰብ መቻል አላባቸው ትምህርት ቤቶቹ። ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው። ይሄ የሀገራዊ የትምህርት ስብራት ደግሞ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ መንግስት የግባት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጽሐፍት በሌለበት ውስጥ በሶፍት ኮፒ ነው መምራኖች ስናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግብአት ምንድን ነው? የትምህርት ግብአቶች ምንድን ነው? በቂ ላብራቶሪ አለ ወይ? በቂ ቤተመጻፍቶች አለን ወይ? ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት። ለማብቃት ደግሞ የሚያስፈልግ ግባት አለ። በቂ የሆነ የላይበራሪ አገልግሎት ሲኖር፣ በቂ የሆነ የመጽሐፍ አቅርቦት ሲኖር፣ በቂ የሆነ የላብራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ ለትምህርት ግባት የሚያግዙ ነገሮች ሲሟሉ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደታችን የጀመረው ቶፕ ቱ ቦተም ነው። መጀመሪያ የነበረበት ፍሮም ቦተም ቱ ቶፕ ነው። ከታች ተሰርቶ ነበር ውጤታማ መሆን በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት ብዙ ጥረት ይጠይቃል። ደስፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት ሶስት ተቋማት ሁለት ሺህ ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከዩናይትድ ስቴትስ ሶስቱ ዋና ዋና ግቦች መካከል አንዱ የአሜሪካ መንግስት ህጻናት በመልካም ሁኔታ እንዲያብቡ ከነደፈው አዲስ ስትራቴጂ ጅምር ጋር ቤተሰቦች እንዲበለጽጉ መርዳትና ልጆችን ከጥቃትና ብዝበዛ መጠበቅ ነው ሲል ርዕሰ አንቀጹ ሀተታውን ይጀምራል። በዩናይትድ ስቴትስ ዓለም አቀፍ የልማትና ተራዶ ድርጅት ዩኤስኤድ ምክትል አስተዳዳሪ ዶክተር ባማ አትሪያ እንዳሉት በጣም ብዙ ህጻናት ያንን እንክብካቤና እነሱ የሚታደጓቸውን ሰዎች ሲያጡ ለጉዳትና ለብዝበዛ የተጋለጡ ናቸው ብለዋል። ሀገሮች ህጻናቶቻቸውን በተሻለ ሁኔታ እንዲጠብቁ ዩኤስኤድ ከዓለም ጤና ድርጅት ከዩኒሴፍ ከዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከልና ከሌሎች ድርጅቶች ጋር በመተባበር ኢንስፓየር በተባለው ማዕቀፍ ውስጥ አገሮች የሚደርሱ ጥቃቶችን ለመከላከልና ምላሽ ለመስጠት የሚያስችል አጠቃላይ የቴክኒክ መርሃ ግብር መዘርጋቱን ዶክተር አትሪያ ይናገራሉ። and also to strengthen national systems because we do need national systems in በህፃናት ላይ የሚደርሰውን ጥቃት መጠን መረዳትና ሀገራዊ ስርአቶችን ማጠናከር አለብን። ምክንያቱም ማንኛውም ህፃን ለዚህ አይነት ጉዳት ወይም ደግሞ ብዝበዛ ተጋላጭ በሆነበት ሁኔታ ውስጥ እንዳይገኝ ለማድረግ ብሔራዊ ስርአቶች ያስፈልጉናል። ዶክተር አትሪያ በመቀጠል ወንጀለኞችን ተጠያቂ የሚያደርጉና የአካል ጉዳት የደረሰባቸውን ህጻናት የሚያስፈልጋቸውን አገልግሎት የሚሰጡ ስርዓቶች እንፈልጋለን። እነዚህን ስርዓቶች ለመፍጠርና ለማጠናከር ከዓለም አቀፍ አጋሮች ጋር እየሰራን ነው ብለዋል። የስርዓት ማጠናከሪያው እንዴት እንደሚሰራ በጋና ዩኤስኤድ የማህበራዊ አገልግሎት የሰው ኃይልን ለማጠናከር በሚሰራው ስራ ላይ ያተኮረ ስለመሆኑ ምሳሌ ነው ይላሉ። have what's called a Child Protection Compact, run by the State Department's office to prevent and counter በውጭ ጉዳይ ሚኒስትር ውስጥ ያሉ አጋሮቻችን የሰዎችን ህገወጥ ዝውውር በአካል ተገኝቶም ጭምር ለመከላከል በውጭ ጉዳይ ሚኒስቴሩ ቢሮ የሚተዳደር የልጆች ጥበቃን አስመልክቶ የሚሰራ ቻይልድ ፕሮቴክሽን ኮምፓክት የተባለ ዘርፍ ብዙ አካል አላቸው። ይህ አካል ህገ ወጥ የሰዎች አዘዋዋሪዎችና ወንጀለኞችን ተጠያቂ ለማድረግ የተጠያቂነት ስርዓትን ብቻ ሳይሆን ምላሽ ሰጪ ስርዓቶችንም ለማጠናከር እየሰራ ነው። ከሌሎች ድርጅቶችና ዓለም አቀፍ አጋሮች ጋር መስራትን በተመለከተ ካሉት ጥሩ ነገሮች አንዱ ስለ ቀጣዩ እርምጃዎች በጋራ ማሰብ መቻል ነው ይላሉ ዶክተር አትሪያ። የእኛ አጋርነት የኮሎምቢያ መንግስት በልጆች ላይ የሚደርሰውን ጥቃት በተመለከተ ያለውን መረጃ በትክክል እንዲመለከት እና የራሱን የማህበራዊ ጥበቃ ስርዓቶች እንዲሁም የፍትህ ተጠያቂነት ስርዓቶችን ለማጠናከር ህጻናትን ከጉዳት በተሻለ ሁኔታ ለመጠበቅ የሚያስችል አጠቃላይ ስርዓት እንዲያዘጋጅ አስችሎታል። በህዳር ወር የኮሎምቢያ መንግስት ከስዊድን መንግስትና ከተባበሩት መንግስታት ድርጅት ድጋፍ ጋር በህጻናት ላይ የሚደርሰውን ጥቃት ለማስቆም በዓለም የመጀመሪያ የሆነውን የሚኒስትሮች ጉባኤ ያስተናግዳል ሲል ርዕዛ ንቀጹ ገልጸዋል። በመጨረሻም የህጻናት ደህንነት እድገትና እንክብካቤ ስትራቴጂ ግብ ህጻናት በሕይወታቸው መጀመሪያ ላይ የሚነኩበትን አሉታዊ ክስተቶችን መቀነስና አስቻይ እድሎችን ማጉላት ነው ያሉት ምክትል ረዳት አስተዳዳሪ ዶክተር አትሪያ ሁሉም ነገር የሚጀምረው በቤተሰብ ውስጥ ነው። ወላጆች እንደ አጋር ድጋፍና ጥረታቸውን እዚያ ላይ አውለው ቤተሰቦች ሲጠቀሙ፣ ልጆች ይጠቀማሉ፣ ማህበረሰቦች ይጠቀማሉ ማለታቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።